በሃይማኖቱ መሪዎች በሃይማኖት አባቶች መፈታት ያለበትም እንጂ ከዛ ባለፈ ሌሎች ተግባራት ተገቢ እንዳልሆኑ ያንን ለማስገንዘብ ነው። የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዲሬክተር አቶ ተስፋዬ ገምቹን ድምፅ ነው የሰማችሁት። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የትላንቱ የደቡብ ክልል ውሳኔ ህዝብ ውጤት ይፋ እየተደረገ ነው። የዚህም ዝርዝር ደርሶናል። በመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ ጥር 30 2015 ዓ ም ጤና ይስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን ያለም ዜና የሚያሰማን ደረጀ ደስታ ነው። እስከ ምሽቱ ቆንጂት ታየ ናት፣ የዕለቱን ዜና የምታሰማን እስከ ምሽቱ አራት ሰዓት ድረስ አብርናችን ዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት ያስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂታዬ ነኝ። የተባበሩት መንግስታት ድርጅት የስደተኞች ከፍተኛው ኮሚሽነር ፊሊፖ ግራንዲ በኢትዮጵያ ስደተኞችንና ተፈናቃዮችን ጎብኝተዋል። ከትናንት በስቲያ እሁድ ኢትዮጵያ የገቡት የመንግስታቱ ድርጅት ከፍተኛው የስደተኞች ጉዳይ ኮሚሽነር ፊሊፖ ግራንዲ ከኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ ጋር ተገናኝተው የተነጋገሩ ሲሆን ወደ ትግራይ ክልል መቀሌ ከተማ ተጉዘው በጦርነቱ ሳቢያ የተፈናቀሉ ቤተሰቦችን ጎብኝተዋል። በአማራ ክልል አለም ዋች የስደተኞች መጠለያ ካምፕ ያሉ ኤርትራውያን ስደተኞችንም ጎብኝተዋል፣ አነጋግረዋል። ለሁለት ዓመታት በዘለቀው የሰሜን ኢትዮጵያው ጦርነት ኤርትራውያን ስደተኞች የተነጣጠረ ጥቃት ሲደርስባቸው የነበረ ሲሆን ባለፈው ታህሳስ የተባበሩት መንግስታት የስደተኞች ከፍተኛው ኮሚሽን ከሌሎች አጋሮቹ ጋር በመተባበር ሰባት ሺህ ኤርትራውያን ስደተኞችን ከምዕራብ ትግራይ ወደ አለምዋች ካምፕ ማዛወሩን ዘገባው አውስቷል። የሰሜን ኢትዮጵያን ጦርነት ለማስቆም ስምምነቱ ከተፈረመ ወዲህ የረድኤት ድርጅቶች በጦርነት ወደ ተጎዱት አካባቢዎች የበለጠ እርዳታ ለማጓጓዝ መቻላቸውን የስደተኞች ከፍተኛው ኮሚሽነር ግራንዲ በትዊተር ባወጡት ቃል ተናግረዋል። ወደ ትግራይ ክልል የሚገባው እርዳታ አቅርቦት የተሻሻለ ቢሆንም አሁንም ካለው ከባድ ችግር አንጻር በቂ አለመሆኑን አንድ የመንግስታቱ ድርጅት ሪፖርት አመልክቷል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ማሊን እየጎበኙ ናቸው። ማሊ ወታደራዊ አቅሟን እንድታጠናክር ሩሲያ መርዳቷን ትቀጥላለች ሲሉ በማሊው ጉብኝት ላይ የሚገኙት የሩሲያዊ የውጭ ጉዳይ ሚኒስትር አጠንክረው ተናግረዋል። የውጭ ጉዳይ ሚኒስትሩ ዛሬ ማክሰኞ ከማሊ አቻቸው አብዱላይ ዲዩፕ ጋር ሆነው ባካሄዱት ጋዜጣዊ ጉባኤ ሀገራቸው እንደ አውሮፓውያን አቆጣጠር በ2021 ዓ ም ነሐሴ ወር ላይ ለማሊ በርካታ ተዋጊ ጀቶችና ሄሊኮፕተሮችን መስጠቷን አስታውሰው አሁንም ተጨማሪ ወታደራዊ ድጋፍ መስጠታችንን እንቀጥላለን ብለዋል። ለማሊ የሰጠነው የአውሮፕላን እርዳታ የጦር ሰራዊቷ የተደቀነውን የሽብርተኝነት አደጋ ለመደምሰስ የሚያስፈልገውን ወታደራዊ አቅም አጎልብቶለታል ሲሉ ላቭሮቭ ተናግረዋል። ፈረንሳይ ባለፈው ዓመት ማሊን ለቃ ከወጣች ወዲህ ሩሲያ ለምዕራብ አፍሪካዊቱ ሀገር የምትሰጠውን ወታደራዊ ድጋፍ ከፍ አድርጋ ቀጥላለች። የሞስኮና የባማኮ ግንኙነት እየጠበቀ መምጣቱ ታዲያ ምዕራባውያን ሀገሮችን አሳስበዋል። በአሁኑ ወቅት ከሰሃራ በታች የሚገኘው የአፍሪካ አካባቢ አዲሱ የሁከት ተጠቃሚ እስላማዊ ጽንፈኝነት መፈልፈያ ሆኗል ሲል የተባበሩት መንግስታት ድርጅት ያወጣው አንድ አዲስ ሪፖርት ተናገረ። የመንግስታቱ ድርጅት የዓለም አቀፍ ልማት ፕሮግራም ዩኤንዲፒ ዛሬ ማክሰኞ ባወጣው ሪፖርቱ በዛ አፍሪካ አካባቢ ሰዎች ጽንፈኛ እስላማዊነትን የሚቀላቀሉት በአመዛኙ ከሃይማኖታዊ ይልቅ በኢኮኖሚያዊ ምክንያት እንደሆነ ሪፖርቱ አመልክቷል። የመንግስታቱ ድርጅት አዲስ ሪፖርት እንዳለው እንደ አውሮፓውያን አቆጣጠር በ2017 ዓ ም በወጣው የቀደመ ሪፖርት ላይ ከሚታዩት አሃዞች ጋር ሲነጻጸር 92 ከመቶ ተመልማይ ጽንፈኛ ቡድኖችን የተቀላቀለው ባለበት የከፋ ድህነት ምክንያት የተሻለ መተዳደሪያ አገኛለሁ በማለት ነው። የኮቪድ-19 ወረርሽኝ የዋጋ ንረትና የአየር ንብረት ለውጥ በበርካታ አፍሪካውያን የኑሮ መተዳደሪያ ላይ ከባድ ጫና ማሳደሩን ሪፖርቱ አያይዞ አውስቷል። አስከትሎም ሃይማኖታዊ በሆኑ ምክንያቶች የጽንፈኛ ቡድኖችን የሚቀላቀሉ ሰዎች ቁጥር በ57 ከመቶ መቀነሱን ሪፖርቱ ጠቁሟል። የተባበሩት መንግስታት ድርጅቱ የዓለም አቀፍ ልማት ፕሮግራም ለዚህ ሪፖርቱ ሶማሊያ፣ ሱዳን፣ ናይጄሪያ፣ ማሊ፣ ቻድ፣ ኒጀር፣ ቡርኪና ፋሶ እና ካሜሩን ውስጥ ቁጥራቸው ወደ 2200 የሚደርስ ሰዎችን አነጋግረዋል። ከመካከላቸው ከ1100 የሚበልጡቱ በፍላጎት ወይም ተገደው ኃይል ተጠቃሚ ጽንፈኛ ቡድኖችን የተቀላቀሉ የቀድሞ አባላት መሆናቸው ተጠቁመዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ትናንት ሰኞ፣ ቱርክና ሶሪያ ውስጥ በደረሱት ከባድ የመሬት ነውጦች የሞቱት ሰዎች ቁጥር ከአምስት ሺህ ያለፈ ሲሆን ዛሬ የእርዳታ ሰራተኞች በፈራረሱት ህንፃዎች ስር መውጫ ያጡ ሰዎችን ለመፈለግ ተሰማርተዋል። ትናንት ሌሊቱን በአካባቢው እጅግ ከባድ ቅዝቃዜ የነበረ ሲሆን ዛሬም በሁለቱ ሀገሮች አዋሳኝ አካባቢዎች በነውጥ ኃይል መለኪያው ሪክተር ስኬል ላይ አራት ነጥብ ያስመዘገቡ በርካታ ርዕደቶች አካባቢውን አናውጠውት እንደነበረ ተዘግቧል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም መስሪያ ቤታቸው የሕክምና ቁሳቁስ እርዳታ የጫኑ አውሮፕላኖችን ወደ ሁለቱም ሀገሮች እንደሚልክ አስታውቀዋል። የቱርክ የአደጋ ጊዜ ስራ አመራር መስሪያ ቤት በርዕደ መሬቱ ወደ ተጎዱ አካባቢዎች በየብስና በአየር እርዳታ ሰጪ ሰራተኞችንና አቅርቦቶችን በማጓጓዝ ላይ መሆኑን አስታውቋል። ዛሬ የቱርክ ባለስልጣናት እንዳስታወቁት በመሬት ርዕደቱ ቢያንስ 3419 ሰዎች ሲሞቱ ሌሎች ከ15000 የሚበልጡ ሰዎች ቆስለዋል። ከፈራረሱት ሕንፃዎች ስር ከ7800 በላይ ሰዎች በህይወት ለማውጣት የተቻለ ሲሆን ቢያንስ 6200 ሕንፃዎች እንደ ፈራረሱ የቱርክ ባለስልጣናት አመልክተዋል። ሶሪያ በበኩሏ በርዕደ መሬቱ ቢያንስ 1602 ሰዎች መሞታቸውንና 3500 ሰዎች መቁሰላቸውን ነው ያስታወቀችው። በመጨረሻም የዩክሬን የመከላከያ ሚኒስትር ኦሌክሲ ሬዝኒኮቭ ጦርነት ውስጥም ያለም ቢሆን የለውጥ እርምጃችን ይቀጥላል ሲሉ ተናገሩ። የመከላከያ ሚኒስትሩ ይህን የተናገሩት ዛሬ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ ሲሆን የመንግስት ባለስልጣናት በተከታታይ ስራቸውን እየለቀቁ አሊያም እየተባረሩ ባሉበትና እሳቸውም ከቦታቸው መነሳታቸው ነው እየተባለ በሚወራበት በዚሁ ወቅት መሆኑ ነው። የመከላከያ ሚኒስትሩ ወደ ሌላ ቦታ ይዛወራሉ በማለት የተናገሩት አንድ የፓርላማ አባል ሲሆኑ የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ ግን በዚህ ጉዳይ ላይ በይፋ የሰጡት አስተያየት የለም። ትናንትና ዜሌንስኪ በሰጡት ቃል መንግስታችን ወታደራዊ ተሞክሮ ያላቸውን ኃላፊዎች መሾመን ጨምሮ አስተዳደራችንን ለማጠናከር መስራቱን ይቀጥላል ብለዋል። የመከላከያ ሚኒስትሩ ስራቸውን የመልቀቅ ሀሳብ እንደሌላቸው አስታውቀዋል። የሚሆነውን የሚወስኑት ፕሬዚደንቱ ናቸው ሲሉም አክለዋል። የዩክሬን ኃይሎች የአቅርቦቶች ዘርፍ ኃላፊ የነበሩት ምክትል የመከላከያ ሚኒስትሩ ቪያቼስላቭ ሻፓቮሎቭ ባለፈው ጥር ወር ስልጣናቸውን መልቀቃቸው የሚታወስ ነው። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ትናንት ሰኞ በሰጡት ቃል የዩክሬኑ ጦርነት እየተባባሰ ከሄደ ዓለማችን ወደ ተስፋፋ ጦርነት ማምራቷ ነው የሚል ስጋት እንዳለባቸው ተናገሩ። ጉተረዥ ይህንን ያሉት በኒውዮርክ ለዲፕሎማቶች ባደረጉት ንግግር ሲሆን በእንቅልፍ ልባችን ሳይሆን አይናችንን ገልጠን ወደ ተስፋፋ ጦርነት እያመራን መሆናችን ያስፈራኛል ሲሉ ስጋታቸውን ገልጠዋል። ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ የማክሰኞው ምሽት ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅ ታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን እስከ ምሽቱ አራት ሰዓት ስርጭታችን ይቀጥላል። ማክሰኞ ጥር 30 2015 ነው። ለቱ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሳችን ብላንድራዴ ነው የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ የድረገጽና ማኅበራዊ ትስስር ገጾቻችን አሰናጇ አባየው ገበያ ናት። የስቱዲዮ ምስልና ድምፅ አቀናባሪውም ደግሞ ጃን ድራይደን ነው። እንዳልኩት እስከ ምሽቱ አራት ሰዓት ይቀጥላል ስርጭታችን። አሁን በቀጥታ ወደ ዕለቱ አብር እስ ከሰሞንኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወቅታዊ ሁኔታ ጋር በተያያዘ በኦሮሚያ ክልል በተለያዩ አካባቢዎች የሰብአዊ መብቶች ጥሰቶች መፈጸማቸውን የኢትዮጵያ ሰብአዊ መብቶች ጉባኤ አስታወቀ። ኢሰመጉ በክልሉ ተፈጽመዋል ካላቸው የሰብአዊ መብት ጥሰቶች መካከል በሻሸመኔ ከተማ ከመንግስት የጸጥታ አካላት በተተኮሱ ጥይቶች የሰው ሕይወት ማለፉን በመረጃዎች አረጋግጫለሁ ነው ያለው። ይሁን እንጂ በአጠቃላይ ስለደረሰው የጉዳት መጠን አልገለጠም። የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዲሬክተር አቶ ተስፋዬ ገመችው ለአሜሪካ ድምጽ በሰጡት አስተያየት ተጨማሪ ምርመራ በማድረግ ስለ ጉዳት መጠኑ ይፋ እንደሚያደርጉም ተናግረዋል። በተያያዘ በቅዱስ ሲኖዶስ ጥሪ መሰረት በኦርቶዶክስ እምነት ተከታዮች ዘንድ ትላንት የተጀመረው ጥቁር ልብስ የመልበስ ተግባር ዛሬም የአዲስ አበባ ከተማን ጨምሮ በሌሎች ከተሞች የሚቀጥለ ሲሆን የሰመጉ በዛሬው መግለጫው ከልብሱ ጋር በተያያዘ በአንዳንድ አካባቢዎች ምዕመናን እስራትና እንግልት እንዲሁም ወከባ እየደረሰባቸው ነው ሲል ከሷል። በመግለጫው ዙሪያ እስካሁን ከመንግስት የተሰጠ ምላሽ የለም። በሌላ በኩል በቤተ ክርስቲያኗ የተፈጠረው ችግር ከእልህና ከስሜት ውጭ በሆነ መልኩ በአማኞች መሪነት መፈታት አለበት ሲሉ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ተናግረዋል። ለዝርዝሩ ኬኔዲ አባተ ኢሰመጉ ዛሬ ጥር 30 2015 ዓ ም ባወጣው መግለጫ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ካለው ችግር ጋር በተያያዘ የተፈጠሩ ባላቸው ግጭቶች በዋናነት በኦሮሚያ ክልል በተለያዩ አካባቢዎች የሰብአዊ መብቶች ጥሰቶች ተፈጽመዋል ብሏል። ስለ መግለጫው ማብራሪያ የሰጡን የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዳይሬክተር አቶ ተስፋዬ ገመቹ ተቋሙ ባሰባሰበው መረጃ በመንግስት የጸጥታ ኃይሎች ተፈጸመ ስላለው የመብት ጥሰት ተከታዩን ብለዋል። ጥር 4 በቅዱስ ሲኖዶሱ እውቅና ያልተሰጣቸው ሶስት ሊቃነ ጳጳሳትና ስድስት ኤጲስ ቆጶሳትን እንግዲህ በተለያዩ ቦታዎች ላይ ለመሾም በሚደረግ ጥረት ማህበረሰቡ ማለት ምዕመኑ ተገቢ አይደለም በማለቱ ያንን ተከትሎ ብዙ መዋከቦች፣ እስሮች፣ ድብደባዎች በምዕመኑም ላይ እንደዚሁም ደግሞ በአገልጋዮች ላይ የሰብአዊ መብት ጥሰቱ ጎልቶ በታየበት በሻሸመኔ ከተማ ከመንግስት የጸጥታ አካላት በተተኮሱ ጥይቶች የሰዎች ህይወት ማለፉን የአካል ጉዳት መድረሱን እንዲሁም በያቤሎ አካባቢ በቤተ ክርስቲያኒቱ አገልጋዮች ላይ ጭምር እስራት ማዋከብ እና ድብደባ መፈጸሙን በመረጃዎች እንዳረጋገጠ ኢሰመጉ በመግለጫው አመልክቷል። አካሄዱን በተቃወሙ የእምነቱ ተከታዮች ላይም ድብደባዎች፣ እንዲሁም ቤት ሰብሮ በመግባት ጭምር የህግ ስነስርዓትን ያልተከተሉ ስርዓቶች እንደተፈጸሙና በርካታ ቁጥር ያላቸው ሰዎችም በብዛት እየታሰሩ መሆኑንም የገለጸው ኢሰመጉ ነገር ግን ስለደረሰው አጠቃላይ ጉዳት በቁጥር አልገለጸም። የጉዳት መጠኑን በተመለከተ ላነሳንላቸው ጥያቄ አቶ ተስፋዬ ምላሽ ሰጥተውናል። ጉዳት የደረሰባቸው ይህንን ያህል ቁጥር የሚለውን መግለጽ ያልቻል ነው። ምክንያቱም ምርመራ ማድረግ አለብንና ከተለያዩ አባሎቻችን በአካባቢው ካሉ ከእኛ ድርጅት ጋር ከሚሰሩ አካላት የምንሰማቸው የተለያዩ ቁጥሮች

በተያያዘ ሁሉም ምዕመናን በጾመ ነነዌ ሶስት ቀናት ጥቁር ልብስ በመልበስ በጸሎት መርሃ ግብሩ እንዲሳተፉ ሲል ሲኖዶስ መልእክት ማስተላለፉን ተከትሎ በኦርቶዶክስ እምነት ተከታዮች ዘንድ ትናንት የተጀመረው ጥቁር ልብስ የመልበስ ተግባር ዛሬም አዲስ አበባ ከተማን ጨምሮ በሌሎችም ከተሞች በብዛት ተስተውሏል። ይሁን እንጂ በአንዳንድ የመንግስት ተቋማት ጥቁር ልብስ በለበሱ ምዕመናን ላይ እንግልቶች እየደረሱ ስለመሆናቸው በማህበራዊ መገናኛ ብዙሃን የሚንሸራሸሩ መረጃዎች ያሳያሉ። ይህን ጉዳይ አጣራት አስተያየታቸውን የጠየቅናቸው አንዳንድ ግለሰቦች ወከባና እንግልት መኖሩን ቢነግሩንም ድምጻቸው እየተቀዳ አስተያየት ለመስጠት ግን ፈቃደኛ አልሆኑም። ኢሰመጉም በዛሬው መግለጫው ከቅዱስ ሲኖዶሱ በተላለፈ መልእክት መሰረት ጥቁር ልብስ የለበሱ ሰዎች በአንዳንድ አካባቢዎች እስራት፣ እንግልትና መዋከብ እየተፈጸመባቸው እንደሆነ ተረድቻለሁ ብሏል። የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዳይሬክተር አቶ ተስፋዬ ገመቹ አንዳንድ ቦታዎች ላይ ምንድን ነው የመንግስት አካላትም በማስታወቂያ እስከ መግለጽ ድረስ ማለት በመስሪያ ቤታቸው በሮች ላይ ማስታወቂያ የመለጠፍ አይነት ሁኔታዎች መልበስ ተገቢ እንዳልሆነ እና ዲስካሬጅ ለማድረግ እየተሞከሩ ያሉ ሁኔታዎችን ተረተናል። አንዳንድ ቦታዎች ላይ ስለዚህ ይህንን ተገቢ አይደለም ለማለት ነው። ምክንያቱም በየትኛውም የእምነት ተቋምም ይሆን በየትኛው ድርጅት ውስጥ ድርጅቱ ያመነበትን ነገር ማድረግ አለበት። የሌላውን የሰብአዊ መብት ጥሰት እስካላስከተለ ድረስ ልብስ ልበሱ ስለተባለ ምዕመኑ ያንን ተቀብሎ ጥቁር ልብስ መልበሱ ሊያስወግዘው ወይም ደግሞ ሌላ በቤተ ክርስቲያኗ የተፈጠረው ችግር እየተባባሰ መሄዱ እየተገለጸ ባለበት በዚህ ወቅት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በደቡብ ወሎ ጉብኝት ላይ እያሉ በሰጡት አስተያየት ችግሩ ከእልህና ከስሜት ውጭ በሆነ መልኩ በአማኞች መሪነት መፈታት እንዳለበት መናገራቸውን የአማራ ሚዲያ ኮርፖሬሽን ዘገባ ያመለክታል። ከኦርቶዶክስ ሃይማኖት ጋራ በተያያዘ የተነሳውን ጉዳይ በጥንቃቄ ኃላፊነት በተሞላበት ሁኔታ ተደማምጦ ከእልህና ከስሜት ወጥተን በአማኞች መሪነት የሚፈታበትን ሁኔታ መከተልና እውን ማድረግ ያስፈልጋል። በአማኞቹ ጽናት፣ በአባቶች ጥበብና በአባቶች ጸጋ፣ በሌሎች ባለ ድርሻ አካላት አውንታዊ ድጋፍ የቀድሞዋ ኦርቶዶክስ አንድነቷን ጠብቃ የምትቀጥልበትን ሁኔታ እውን ማድረግ ያስፈልጋል። ከቤተ ክርስቲያኗ ወቅታዊ ጉዳዮች ጋር በተያያዘ ያሉ ጉዳዮች ጎልተው የታዩበት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከክልሉ መገናኛ ብዙኃን ኦቤን ጋር ባደረጉት ረዘም ያለ ቃለ መጠይቅ ስለ ጉዳዩ በቀጥታ አላነሱም። ይሁንና ርዕሰ መስተዳድሩ ትናንት በተሰራጨው በዚሁ ቃለ መጠይቃቸው ላይ ካሁን በኋላ የሚከፈለው መስዋዕትነት ከፍለን ኢትዮጵያ ማስቀጠል ግን መብቶች ጥያቄዎች እንዳይነሱ የብሔር ጭንብል ላው ላይ የታሰረ የሃይማኖት ጭንብል ላው ላይ የተሸፈነ የሚደረግ ጨዋታ መጨረሻው ጥፋት ነው። ጥላቻ ደግሞ አደገኛ ነው። አማራን የሚጠላ ሰው ራሱ ነው የሚጠላው። ትግራይን የሚጠላ ሰው ራሱ ነው የሚጠላው። ኦሮሞን የሚጠላ ሰው ራሱ ነው የሚጠላው። ግን አንድ ነገር ማረጋግጥላቸው፣ ኢትዮጵያ ትበለጽጋለች። ኢትዮጵያ ህልሞቿን ታሳካለች። ኢትዮጵያ የሚፈለገው ደረጃ ላይ ትደርሳለች። አንድነት፣ እኩልነት፣ ወንድማማችነት ይረጋገጣል። ከዚህ ወደኋላ ሊመልሳት የሚችል አንድም ምድራዊ ኃይል የለም። ምንም እንኳን ጠቅላይ ሚኒስትር አብይ መንግስታቸው በቤተ ክርስቲያኗ ጉዳይ ላይ ገለልተኛ መሆኑን ቢገልጹም ቤተ ክርስቲያኗ በበኩሏ መንግስት በህገ ወጥነት የፈረጅኩትን አካል እየደገፈ ነው ስትል ትከሳለች። የኢትዮጵያ ሰብዓዊ መብቶች ጉባኤ በዛሬው መግለጫው የቤተ ክርስቲያኗ ቅዱስ ሲኖዶስ እውቅና ያልሰጣቸው አዲስ የተሾሙ ኤጲስቆጶሳት ወደ አብያተ ክርስቲያናት ሲገቡ በመንግስት የጸጥታ አካላት ጭምር ታጅበው ነበር ብሏል። የኢሰመጉን መግለጫ በተመለከተ ከመንግስት በኩል እስካሁን በይፋ የተሰጠምላል ምላሽ የለም። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባተን በወቅታዊ ጉዳዮች ላይ ላተኩረው ዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ወደ ደቡብ ኢትዮጵያ እናቀናለን። የትላንቱ የደቡብ ክልል ህዝብ ውሳኔ ውጤት ይፋ እየተደረገ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ያስፈጸመው በደቡብ ክልል በሚገኙ ስድስት ዞኖችና አምስት ልዩ ወረዳዎች ውሳኔ ህዝብ ጊዜያዊ ውጤት በምርጫ ጣቢያዎች ይፋ እየተደረገ ነው። ከተወሰኑ ጉድለቶችና የሕግ ጥሰቶች በስተቀር ምርጫው በሰላም መጠናቀቁን የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከአርባ ምንጭ ከተማ ተገኝተው በሰጡት መግለጫ አረጋግጠዋል። በስፍራው የሚገኘው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል። በደቡብ ክልል ስር በሚገኙ ትናንት ውሳኔ ህዝብ በተካሄደባቸው በኮንሶ፣ በደቡብ ኦሞ፣ በውላይታ፣ በጋሞ፣ በገዲዮ፣ በጎፋ ዞኖችና በቡርጂ፣ በባስኬቶ፣ በአሌም፣ በአማሮና በደራሸ ልዩ ወርዳዎች በተቋቋሙ ምርጫ ጣቢያዎች የተሰጠ ድምፅ ውጤት ዛሬ ሲለጠፍ መዋሉን ምርጫ ቦርድ ገልጿል። በአርባ ምንጭ ከተማ ምርጫ ጣቢያዎችም ጊዜያዊ ውጤት መለጠፉን ቪኦኤ ተመልክቷል። በመራጭነት ተመዝግበው ድምፃቸውን ከሰጡ ውስጥ በአርባ ምንጭ ከተማ የእድገት በር ቀበሌ ነዋሪም ብሩክ ተሰማ አንዱ ነው። ያው በዚህ በምርጫ ሂደት ውስጥ የድምፀ ውሳኔው የህዝብ ድምፅ ትናንትና ሲሰጥ ውላል። ትናንትና ደግሞ ከዚህ በፊት ስንጠብቀው የነበረውን ትናንትና ድምፃችንን መስጠት ችለናል። ትናንትና ድምፃችንን ስንሰጥ በደስታ በነቂሶ ወጥተን፣ በሌሊት ወጥተን ድምፃችንን እየሰጠን ነበር በጊዜ ነው ድምጻችንን ስንሰጠ ነበረው። ከዛ ውጭ ደግሞ ዛሬ መተን ጠዋት ውጤታችንን የተለጠፈውን እያየን ነበር። ውጤቱ በጣም የሚያስደስት በጣም የሚያኮራ ውጤት አግኝተናል። ፍላጎታችንን ደግሞ በድምጻችን አሳውቀናል። በእኛ ጣቢያ 149 የእርግብ ላይ ስጥል የደቡብ ኢትዮጵያን ክልል ምስረታ እርግብ ያንን ስትል ጎጆ ላይ ደግሞ 34 ሰው ጥሏል። ዘመን ጥበቡ በውሃ ምንጭ ምርጫ ጣቢያ ድምፅ ሰጥቷል። በጥሩ ሁኔታ ውጤቱን እያየን ነው። ውጤቱም ቆንጆ ነው። በየቦታዎቹ ያሉት ነገሮቹ በጣም ቆንጆ ናቸው። በጣም ፍጹም ሰላማዊ በሆነ መንገድ ምርጫው ተጠናቆ አው ውጤት የተገለጸ ይገኛል ማለት ነው። ጊዜያዊ ውጤት በየምርጫ ጣቢያዎቹ የተገለጸ ይገኛል ማለት ነው። ሌላዋ አስተያየት ሰጪ ትግስት ያፖ ነች። በጣም አሪፍ ነበረ ትናንትና፣ ያው የምንፈልገውን ድምጽ ሰተናል። ዛሬ ውጤት ለማየት መተን ነበርና በጣም አሪፍ ውጤት ነው ያው ክልል ለመሆን በቂ ነው ብዬ ነው የማስበው። እና ማለት አሪፍ ነው ያገኘነው ነገር ልክ እንደ መረጥ ነው ነው የሆነልን እና ደስ ብሎኛል። እኔ በበኩሌ አሁን አንቺ እናንተ የመረጣችሁት ድምፅ ክልል የሚያስመሰርት ከሆነ ወይም ለዛ እድል እንፈጥር ከሆነ ምን ያመጠልኛል? አሁን ለምሳሌ እኔ ስራ አጥነኝ ብዙ የስራ አድቫንቴጆች ይኖራሉ ብዬ አስባለሁ። ለተለያዩ ሰዎች ብዙ የስራ እድሎችን ይከፍታል። እናም ጥሩ ነገር ያለው ይመስለኝ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ውሳኔ ሕዝቡ ከተወሰኑ ግድፈቶች ውጭ በሰላም መጠናቀቁን አስታውቀዋል። ለአካል መጠን ያልደረሱ በመራጭነት መቅረባቸው፣ የአስተዳደር አካላት የህግ ጥሰት፣ በሐሰት መታወቂያ ለመምረጥ መሞከር፣ የጸጥታ ኃይሎች በምርጫ ጣቢያዎች ተጠግተው መገኘት፣ በከባድ አውሎ ንፋስ የድንኳን መውደቅና የድምፅ መስጠቱ ሂደት መቋረጡ የተፈጠሩ ችግሮች ናቸው ሲሉ ዘርዝሯቸዋል። ይሁንና ምርጫ ቦርዱ የእርምት እርምጃዎችን በመውሰዱ ድምፅ መሰጠቱን ተናግሯል። ወይዘርት ብርቱካን ከፍተኛ ችግር ተፈጥሮባቸው ነበር ያሏቸውንም ጣቢያዎች ገልጿል በሶዶ ዙሪያ ማዕከል ወረዛ ላሾ የሚባል ቀበሌ ወረዛ ላሾ ምርጫ ጣቢያ ላይ በሳውላ ማዕከል ኩስቲ ቀበሌ ምርጫ ጣቢያ ኩስቲ ኩስቲ ሶስት ላይ በአርባ ምንጭ ማዕከል ውሃ ምንጭ ቀበሌ የት ነበርሽ ለምትባል ምርጫ ጣቢያ ላይ በሰላም በር ማዕከል ዶሞአ ቀበሌ ምርጫ ጣቢያ ወይ ማለም ምትባል ላይ በአጠቃላይ አራት ምርጫ ጣቢያዎች ላይ በተጨባጭ የአካለ መጠን ያላደረሱ ዜጎች ሊመርጡ ሲሞክሩ ሪፖርት ተደርጎልን ወዲያውኑ እርምጃ ወስደናል። ማለትም እንዳይመርጡ ተደርገዋል። የጸጥታ ሁኔታ አስመልክቶ የከፋት ችግር እንዳልገጠማቸው ገልጸው ይልቁንስ የቁሳቁስ ጉድለት እንደተፈጠረም ተናግሯል። በሶስት ምርጫ ጣቢያዎች የማህተም መርገጫ የምንለው በሶስት የምርጫ ጣቢያዎች ደግሞ የመራጭነት ማረጋገጫ ቀለም በሁለት ጣቢያዎች ላይ ማሸጊያና ማሸጊያ ቅጽ ወይም ቃለ ጉባኤ መያዣ ቅጽ በሰላሳ አምስት ጣቢያዎች ደግሞ የተለያየ ቁጥር ያላቸው የድምፅ መስጫ ወረቀቶች ጉድለት እንዳሉ አረጋግጠን ሪፖርት ደርሰው ሁሉም ችግሮች በሰዓቱ መፍትሄ እንዲያገኙ አድርገናል። ከብሔራዊ ምርጫ ቦርድ አስፈጻሚዎች ውጭ አንድ መራጭ እንኳን ዝር ያላለበት አንድ የምርጫ ጣቢያም እንደነበረ አልሸሸጉም። ሦስት ሺህ ሰባት መቶ ሰባ አንድ ምርጫ ጣቢያዎች ላይ ስናስመርጥ ውለናል። በአንዷ ምርጫ ጣቢያ ላይ ግን የተመዘገቡት ከአስፈጻሚዎቹ በስተቀር መራጮች በሙሉ ወጥተው አልመረጡም። ይህም በጉርጂ ልዩ ወረዳ በጉርጂ ማዕከል ዲሊዮ ቀበሌ ዲሊዮ ምርጫ ጣቢያ የምትባል ቦታ ላይ ነች። ስለዚህ ይህን ለማጣራት ሞክረናል። ቀኑን ሙሉ መራጮች ለምን እንዳልመጡ ለማወቅ እና የምርጫው ሂደት እንዲቀጥል ለማድረግ የተገለጸልን ነገር ምንድን ነው? በዛ ጣቢያ የተመዘገቡ መራጮች አስተዳደሩ ያለንን በቀበሌ ውስጥ ያለ የአስተዳደራዊ ችግርና ጥያቄ ስላልፈታልን መተ መሳተፍ አንፈልግም በማለት ሀሳባቸውን ገልጸዋል። አስተዳደሩ ከነሱ ጋር ውይይት ሊያደርግ እንደሞከረ ለማወቅ ተችሏል። በክልሉ በ83 ምርጫ ጣቢያዎች ሁለት አይነት ምርጫ መካሄዱን ገልጿል። ከተወሰኑ ምርጫ ጣቢያዎች ውጪ በሁሉም ጣቢያዎች ድምፅ አሰጣጥ ሂደቱ አልቆ ድምፁ ማምሻውን መቋጠሩን ጠቅሰዋል። አጠቃላይ ጊዜያዊ ውጤትም በአምስት ቀናት ውስጥ ይገለጣል ብለዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ አርባ ምንጭ። አመሰግናለሁ ዮናታን። ክቡራትና ክቡራን አድማጮች በተከታዩ ዘገባ ደግሞ ወደ መቀሌ እንሻገራለን። በትግራይ ክልል ተቋርጦ የነበረው የባንክ አገልግሎት ዛሬ በ31 ቅርንጫፎች መጀመሩን የኢትዮጵያ ንግድ ባንክ አስታወቀ። አንዳንድ የመቀሌ ከተማ የባንኩ ደንበኞች ከአንድ ዓመት ከስምንት ወራት በኋላ አገልግሎት ማግኘታቸው እንዳስደሰታቸው ተናግረዋል። ሙልጌታ አጽብሃ ተከታዩን አድርሶናል። በመቀለ ከተማ በሚገኝ የኢትዮጵያ ንግድ ባንክ ውስጥ ከአንድ ዓመት ከስምንት ወራት በኋላ የቆጠቡት ብር ዛሬ ጥር 3 2015 ሳ ዓ ምት ሲያወጡ ያገኘኋቸው መልአከ ምህረት ሐረጎት አሸብር ባደራ ያስቀመጥነው ገንዘብ ተዘግቶ መቆየቱ ትክክል አልነበረም ብለው በዛሬ ሁለት አገልግሎት ማግኘት በመጀመራቸው ግን ደስተኛ ነኝ ሲሉ ገልጸዋል። በጥሜት በችግር ነው የነበርነው እንዲያው በሽታ ታመው ልጆቻችን ታመው እንዳናሰክም ገንዘብ በማጣታችን ባንክ በማጣቱ ተቸግረን ነው ያለፍነው እና ሁለት ዓመት ዘመን ሁለት ዓመት ቁጥሩ ነው ሁለት ዓመት የሚባል እንጂ፣ ሀያ ዓመት ነው። በኛ ሀያ ዓመት አድርጌ ነው የሚቆጥረው። ስለዚህ ችግር ነው ያለፈው። አሁን ግን ሰላም በሰላም የተገኘ ድል፣ አመሰግነዋለሁ። የተወሰነ ሕብረተሰቡን እያየህ ነው ጠራ ይዞ ነው ያለ ሁለት ዓመት የቆየ ህዝብ ነው። የባንክ አገልግሎት ማግኘት የጀመር ነው ሰላም በመሆኑ ነውና ይህ ሰላም ተጠናክሮ ሊቀጥል ይገባል ብለዋል። ወይዘሮ አበባ ወልደ ገብርኤል የተባሉ ሌላ የባንኩ ደንበኛ በበኩላቸው ተጻጊምና ሀቦገር ና ህልፍናዮ ተቸግረን ቢሆንም በወኔ ችግሩ አልፈነዋል። ፈጣሪ መስገን ሰዎች ተጎዱብን እንጂ የትግራይ ህዝብ ቻይ ነው። ረሃብ ችሎ ጥማ ችሎ በሰማይና በምድር የመጣውን ሁሉ ችሎ፣ አሁን እየነጋ ነው። የጠየቅሁትን ብር አሁን አግኝቻለሁ። ፈጣሪ ይመስገን፣ እየነጋልን ነው፣ ሙሉ ያድርገው ነው ያሉት። መድኃኒ የታደሰ የተባለ ሌላ በባንኩ ያገኘሁት ተገልጋይ በበኩሉም ባንክ ተዘግቶ በመቆየቱ ችግር ውስጥ ነበርን ብሎ በዛሬው እለት አገልግሎት በመጀመሩ ግን በሰላሙ ተስፋችን እንዲጨምር አድርጎታል ብሏል። በዚህ ሁለት ዓመት ከባድ ማህበራዊ ኢኮኖሚያዊ ችግር እንደ ግሌ ደርሶብኛል ምክንያቱ ባንክ ማለት የኢኮኖሚ አንቀሳቃሽ ዋነኛው አንድ አውድ ነው። ባንክ ከሌለ ምንም መንቀሳቀስ አትችልም። ስለዚህ በዚህ ሁለት ዓመት ባንክ በመዘጋቱ ያለችኝን የቆጠኳት ብር አውጥቼ መጠቀም ባለመቻሌ በብዙ ችግር ተዳርጌ ያለሁ በሁለቱ አሁን በተካሄደው የሰላም ስምምነት መሰረት ህብረተሰቡ የባንክ አገልግሎት መጠቀም ጀምረዋል። ስለዚህ ለሰላም የምንገልጽበት ቃል የለም። ሰላም ስላለ ከነበርንበት ትንሽ ከነበርንበት ችግር ወጥተን አሁን በመጠኑም ወደ መደበኛ እንቅስቃሴ እየተመለስ እንገኛለን። ስለዚህ ስለ ሰላም ይሄን ማለት አልችልም። የሰላም ውጤት ደግሞ አሁን ባንኩ በመከፈቱ የነበረኝን ብር አውጥቼ መጠቀም በመቻሌ በጣም ደስተኛ ነኝ። አገልግሎት ያልጀመሩ ባንኮች እንዲጀምሩ፣ እንዲሁም በቀጣይ ሞባይል ባንኪንግና የኤቲኤም አገልግሎቶች እንዲጀመሩ እንጠብቃለን ሲል ተናግሯል። የኢትዮጵያ ንግድ ባንክ የኮርፖሬት ኮሚኒኬሽን ዳይሬክተር አቶ አልሳን አሰፋ ባንኩ በትግራይ ክልል ተከስቶ በነበረ የጸጥታ ችግር ምክንያት ተቋርጦ የነበረ የባንክ አገልግሎት በዛሬው ዕለት በተሟላ መንገድ አስጀምረዋል ሲሉ ለአሜሪካ ድምጽ ገልጸዋል። ዲስትሪክትና ሽሬ ዲስትሪክት ላይ ኢትዮጵያ ንግድ ባንክ ፉል ፍሌጅድ የሆነ ስራ ጀምረናል እስፔሻሊ መቀሌ ያለው ኢትዮ ቴሌኮም ስራውን እየሰራባቸው ባሉ አካባቢ ማለትም ኢንተርኔት እያገናኘን ያለው እና ያለው እሱ ያልደረሰበት አካባቢ ካሉነ በስተቀር ሙሉ በሙሉ ስራ ጀምረናል። ምንም ገደብ የተቀመጠ ነገር የለም። ከዚህ በፊት በሰላሙ ጊዜ የነበረው ከዛሬ ሁለት ዓመት በፊት የነበሩት ነገሮች ሁሉ አሁን ይቀጥላሉ ማለት ነውና የገንዘብ ገደብ እና ሌሎች ነገሮች የተቀመጡ ምንም ነገሮች የሉም። እስካሁን ሰላሳ አንድ የባንኩ ቅርንጫፎች አገልግሎት መስጠት ጀምረዋል ያሉት ዳይሬክተሩ፣ በዛሬ ሁለት ብር የተላከላቸው በአድግራት፣ ውቅሮ፣ ማይጨውና ሌሎች አካባቢዎች የሚገኙ የባንኩ ቅርንጫፎችም አገልግሎት ይጀምራሉ ብለዋል። የኢትዮጵያ ንግድ ባንክ የቴሌ መሰረተ ልማት ጥገና ባልተጠናቀቀ የተጠናቀቀባቸው አካባቢዎች ጥገናው ከተጠናቀቀ በኋላ በቅርቡ ሙሉ በሙሉ አገልግሎት ለመስጠት የሚያስችል ቅድመ ዝግጅትም አድርገዋል ሲሉ ተናግረዋል። ባንኩ ሁሉም አገልግሎቶች ናቸው በዛሬው እለት እየጀመረው ያሉት አቶ አልሳን ጥገና የሚያስፈልጋቸው ኤቲኤም ማሽኖች በመጠገን እንዲሁም አዲስ ማሽን በሚያስፈልግበት ቦታም በመላክ ስራችን እንቀጥላለን ብለዋል። የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ሬድዋን ሁሴን በትዊተር ገጻቸው ወደ ትግራይ ክልል አምስት ቢሊዮን ብር ለባንኮች መላክ መጀመሩ ጽፈው ነበር። በክልሉ ሲሉ ከአሁን በፊት ቀድሞ አገልግሎቱ በከፊል የጀመረው ወጋገን ባንክ ደግሞ አገልግሎቱ በሁሉም የትግራይ አካባቢዎች የተሟላ ስራ መጀመሩ ከባንኩ አመራሮች የተገኘ መረጃ ያሳያል። በትግራይ ክልል እስካሁን አገልግሎት የጀመሩ ባንኮች ወጋገን፣ አንበሳና ንግድ ባንክ ናቸው ተብሏል። ለአሜሪካ ድምጽ ሙልጌታ አጽበሃ መቀለ። አመሰግናለሁ ሙሉ ጌታን። ክብራትና ክብራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከአገር ውስጥ ዜናዎች ወደ ዓለም አቀፍ ርዕሰ ጉዳይ ነው የምንሸጋግረው። የሮማው ካቶሊካዊት ቤተ ክርስቲያን ርዕሳነ ሊቃነ ጳጳሳት ፍራንሲስ በደቡብ ሱዳን ያደረጉትን የሶስት ቀናት ጉብኝት አጠናቀው ከትላንት በስቲያ እሁድ ወደ ሮማ ተመልሰዋል። አቡነ ፍራንሲስ ጉብኝታቸውን ከማጠናቀቃቸው በፊት በጁባ የጆንጋራንግ መካነ መቃብር አንድ መቶ ሺህ የሚሆኑ የምዕመናን በተገኙበት ስርዓተ ጸሎት ላይ በሀገሪቱ ሰላም እንዲሰፍን አጥብቀው ተማጽነዋል። ሺላ ፖኒ ናች ከጁባ ያጠናቀረችው ቆንጅታ ታየ እንደሚከተለው ታቀርበዋለች። ኢየሱስ የልባችሁን ሐዘን የልባችሁን ምኞት በኑሯችሁ የምታልፉበትን ደስታና ፈተና ያውቃል አንዳችሁ ጨለማ ሲወርሳችሁ እምነታችሁ ሌሊት እንደሚሰማ ዝማሬ ወደ ገነት ከፍ እንደሚያደርጋችሁም እርሱ ያውቃል። ብፁዕ አቡነ ፍራንሲስ ትናንት እሑድ ጠዋት በደቡብ ሱዳን ዋና ከተማ ጁባ በተካሄደው ሥርዓተ ጸሎት ላይ ለምእመናን ያስተላለፉት መልእክት ነበረ። በዚያው ብፁዕነታቸው የአፍሪካ የሰላም ተማጽኖ ጉዟቸውን አጠናቀዋል። እርቀ ሰላም አውርዱ ፊት ስለደረሱ በደሎች ሁላችሁም ይቅር ተባባሉ ሲሉ አጥብቀው ተማጽነዋል። የደቡብ ሱዳን ሊቀ ጳጳስ አቡነ ስቴፈን ኤሚዮ የረዕሰ ሊቃነ ጳጳሳቱ ጥሪ ሕዝቡ ሊሰማው የሚገባው ወቅታዊ መልእክት ነው ብለዋል። የሰላም ሂደቱ ዝግ ማለቱ ያሳዝነናል። በጦርነቱ እከሌ ከእከሌ ሳይባል የሰው ሕይወት እየጠፋ ነው። ዝርፊያ፣ መደፈር፣ የምጣኔ ሀብት ቀውስ ወርሶናል። ቁጥር ስፍር የሌለውም ሕዝብ ተፈናቅሏል። አቡነ ፍራንሲስ አስከትለውም ምዕመኑን በአይነ ጭፍን የብጥብጥ አባዜ ውስጥ መዘፈቅን እምቢ በሉ ሲሉ ተማጽኖ አሰምተዋል። እናንት የዚች ሀገር አለኝታናችሁና፣ እናመሰግናችኋለን። እርግጥ ነው በብጥብጡ የሚደርሰው መጠነ ሰፊ ጉዳት፣ በሰዎች ልብ የሚረጨው መርዝ እየበዛ መሄዱን ስታዩ፣ ሕዝብ በፍትሕ መጓደል የተነሳ ለመከራና ለድህነት ሲዳረግ፣ ዕውከቱ የጥላቻን መርዝ ሲያባዛው፣ እኔ ምን አቅም አለኝ የምትሉበት ጊዜ መኖሩ እሙን ነው። ቅዳሜ ዕለት የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳቱ በጁባ የነጻነት አዳራሽ የአገር ውስጥ ተፈናቃዮችን አነጋግረዋል። የምስክርነት ቃል ከሰጧቸው መካከል አንዱ የሆነው የ16 ዓመቱ ጆሴፍ እንደ አውሮፓውያን አቆጣጠር ከ2020 ዓመተ ምህረት ጀምሮ የጎርፍ መጥለቅለቅ ጎድቶናል ሲል ነግሯቸዋል። ብዙ ሰዎች የቀንድ ከብቶቻቸው ተወስደውባቸዋል። መሪዎቻችንን ሰላምና ብልጽግና ያምጡልን ሀገራችን ዘላቂ ሰላም ይስፈንላት ብለን እየጸለይን ነው ብሏል። ማላካል ውስጥ ከሚገኝ የመጠለያ ጣቢያ የተጓዘው ሌላው ታዳጊ ወጣት ተፈናቃይ ጆንሰን ጁማ አሌክሲ በበኩሉ እንዲህ ሲል ተናግሯል። ሰላም ጥሩ ነገር ነው። ችግር አያስፈልግም። ወደ ቀያችን መመለስ እንድንችል ሰላም እንዲወርድ እንፈልጋለን። እዚህ ኳስ መጫወቻ ቦታ የለም። እኔ ሰላም ሰፍኖ ወደፊት ጥሩ ኑሮ እንድኖር ነው የምመኘው። አሁንም የተባበሩት መንግሥታት ድርጅት ምስጋና ይግባውና የደህንነት ጥበቃ ሰጥቶን በሰላም እየኖርነን። የደቡብ ሱዳን የሰላም ሂደት በአስቸኳይ እንዲቀጠል ፍላጎታቸው መሆኑን ርዕሰ ሊቃነ ጳጳሳት ፍራንሲስ አስታውቀዋል። ግጭቱ እንዲያከትም የሰላም ሂደቱ እንዲቀጥልና ሕዝቡ ወደ ቀዬ ተመልሶ በክብር እንዲኖር እማጸናለሁ። ይህ ጊዜ የሚሰጥ ጉዳይ አይደለም። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በደቡብ ሱዳን ባደረጉት ጉብኝት የካንተርበሪ ሊቀ ጳጳስ ጀስቲን ዌልቢ እና የስኮትላንዱ ቤተ ክርስቲያን ቄስ ኤን ግሪን ሺልድስ አብረዋቸው ተጉዘዋል ከደቡብ ሱዳን ህዝብ አብዛኛው የካቶሊክ የአንግሊካን ና የፕሪስቢቴሪያን ክርስትና እምነት ተከታይ መሆኑ የሚታወቅ ነው አመስግናለሁ። ቆንጅትን። አድማጮች በተከታዩ ርዕስ ደግሞ ወዲህ ወደ ዋሽንግተን ዲሲ ነው የምንመልሳችሁ። የፕሬዚዳንት ጆ ባይደን ለሁለቱ ምክር ቤቶች የሚሰጠው ሁለተኛው አመታዊ ፕሬዝዳንታዊ ንግግራቸው ያለፈውን አመት ይመስል ይሆን ወይ ሲሉ ወይስ ፕሬዚዳንቱ አዳዲስ ጉዳዮችን ያነሳሉ በሚል ጥያቄዎችን እያነሱ ነው የፖለቲካ ተንታኞች። በዛሬው ዕለት የሚቀርበውን ፕሬዝዳንቱ ጽፎ ባልጨረሱት ንግግር ላይ ምን ሊሉ ይችላሉ የሚለውን በተመለከተ የየራሳቸውን አስተያየት እየሰጡ ነው። የአሜሪካ ድምጿ አኒታ ፓዋል ያጠናቀረችውን የዚህን ዘገባ ዝርዝር ኤደን ገረመው እንደሚከትለው ታቀርብልናለች። አዲስ ቃለ መሐላ በፈጸመው ኮንግረስ ፊት ለፊት ቅድሚያ ስለሚሰጧቸው ነገሮች ለመናገር ለፕሬዚዳንት ጆ ባይደን ይሄ ከፍተኛ እድል ነው። ዛሬ ምሽት የሚደረገው የፕሬዝዳንቱ ንግግርን በተመለከተ የዋይት ሀውስ ቃል አቀባይ የሆኑት ኬሪን ጂንፔሪ ከሰሞኑ እስከ መጨረሻው ድረስ ንግግራቸው የሚታረም ነው ሲሉ ያስታወቁ ሲሆን ነገር ግን አንዳንድ ነገሮች በፍጹም እንደማይቀየሩ ጠቁመዋል። ከዝቅተኛ እስከ መካከለኛና ከዛም በላይ በእርሳቸው አስተዳደር ስር የመጡትን የምጣኔ ሀብት እድገቶች በተመለከተ እንዲሁም ድልድዮች የመንገድ ግንባታና ቱቦች በተመለከተ የተሰሩ ስራዎችን እንዲሁም ባለፉት ሁለት ዓመታት የተላለፉ ታሪካዊ ህጎችንና በዕለት ተዕለት ኑሮ ላይ የዋጋ ቅናሽ እንዲኖር ማድረጋቸውን በተመለከተ ንግግር ያደርጋሉ። ይሁን እንጂ የታሪክ ተመራማሪው ጀርሚ ሱሪ እነዚህ ንግግሮች ፖለቲካዊ ይደረጋሉ ይላሉ። ፖለቲካው ለፖሊሲ አስፈላጊ ነገር ነው። ይሄ ደግሞ ፕሬዚደንቱ በየዓመቱ የህዝቡን የመከራከሪያ ነጥቦችና አጀንዳውን ፓርቲያቸውን እንዲሁም ራሳቸውን በሚጠቅም መልኩ የሚያስቀምጡበት ነው። ነገር ግን በፖሊሲ ግቦች ዙሪያ ጫና ይፈጥራሉ ተብሎ ተስፋ ተጥሏል። ሱሪ ባይደን ዴሞክራሲ በቀኝ ዘመም ጽንፈኞች እየደረሰበት ነው የሚሉትን ስጋት ደግሞ ያነሱታል ብለውም ይጠብቃሉ። በእርግጠኝነት የዩክሬኑ ጦርነትም በአሁኑ ንግግራቸው የሚካተት ይሆናል። ባይደን አስተዳደራቸው በጽንስ ማቋረጥና የመሳሪያ ቁጥጥርን ማሻሻያ የመሳሰሉ ህጎችን በተመለከተ አዳዲስ ህጎችን ማውጣት እንደሚሻም አስታውቋል። ነገር ግን አሁን ላይ ፈተና ተጋርጦባቸዋል የህግ ማሳለፊያ ኃይሉን የያዘው ኮንግረስ አሁን በተቀናቃኞቻቸው ሪፐብሊካን ፓርቲ ስር ነው ዛሬ ምሽት በሚያደርጉት ንግግርም አዲሱ የምክር ቤት አፈ ጉባኤ ኬቨን ማካርቲ ከፕሬዚዳንቱ ጀርባ የሚቀመጡ ሲሆን ባይደን የአሜሪካውያንን የግብር ገንዘብ ምን ላይ ማዋል ይገባቸዋል በሚለው የተነሳ ሁለቱ አጣብቂኝ ውስጥ ገብተዋል ኬቨን ከዚህ ቀደም እንዲህ ብለው ነበር በዚህ ጉዳይ ላይ ግልጽ ይቆይቻል። በዚህ በአሁን ባለንበት መንገድ መቀጠል አንችልም። ትክክለኛና ሚዛናዊ በሆነ መንገድ ለመቀጠል መንገዳችንን መቀየር አለብን። እንዴት እዚያ መድረስ እንችላለን የሚለው መወያያችን ይሆናል። የፖለቲካ ተንታኙ ሱሪ፣ ታዲያ ዛሬ ማታ ባይደን ንግግር ሲያደርጉ ሰዎች የኬቪን ማካርቲን ፊት ለማንበብ ይጥራሉ ይላሉ። ፊታቸውን ካኮሳተሩ የተለየ ያለመደሰት ወይንም ንዴት ቢጤ በፊታቸው ላይ ከታየ የማይተባበሩና ጽንፈኛ መስሎ ይቀርባሉ። ነገር ግን ከባይደን ጋር በደስታ ስሜት ከተነጋገሩ በፓርቲያቸውና በተወካዮቹ ምክር ቤት ካሉ ፕሬዚደንቱ ላይ እንዲነሱ ከሚያደርጉ አነስተኛ ጽንፈኛ ቀኝ ዘመን ፖለቲከኞች ጋር ኅብረት ይኖራቸዋል። ይህ የፖለቲካ የፖሊሲና የተለያዩ ባህሪያት ድብልቅ በዛሬው ምሽት የሚጠበቅ ትዕይንት ነው የሚሆነው። ክብራትና ክብራና አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ኤደን ገረመውን ለቀደመው ዘገባው አመስግኜ ወደ ሁለተኛው አጋማሽ ልውሰዳችሁ። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ አርባ አንድ መሆኑን ያመለክታል። ወደዚያውና አምራ በዚህ ዘገባ ወደ መቀሌ የሚወስደን ሌላ ዝርዝር ነው የምንመለከተው። ወደ ትግራይ የሚወስዱ መንገዶችና ድልድዮች ጥገና ተጠናቋል ይለናል። በሰሜን ኢትዮጵያ ጦርነት ጉዳት የደረሰባቸው ወደ ትግራይ ክልል የሚወስዱ መንገዶችና ድልድዮች የጥገና ስራቸው መጠናቀቁን የኢትዮጵያ መንገዶች አስተዳደር አስታውቋል። በተለያዩ አቅጣጫዎች ወደ ትግራይ የሚወስዱት እነኚህ መንገዶች የትራንስፖርት አገልግሎት ለመስጠት ዝግጁ መደረጋቸውንም ነው በተቋሙ የድልድይና የስትራክቸር ስራዎች ዲሬክተር መሐንዲሱ ጌትነት ዘለቀ ለአሜሪካ ድምፅ የተናገሩት። በሌላ በኩል የትራንስፖርትና ሎጂስቲክ ሚኒስቴር ወደ ትግራይ ክልል በቅርቡ በትራንስፖርት አገልግሎት ለመጀመር ዝግጅት እያደረግኩ ነው ብለዋል። የትራንስፖርትና ሎጂስቲክ ሚኒስትር ዴታ አቶ በርሀ ሀሰን በትግራይ ክልል መሠረታዊ አገልግሎችን እያስጀመረ ያለው ብሔራዊ ኮሚቴ ሲፈቅድልን አገልግሎቱን እናስጀምራለን ሲሉ ለአሜሪካ ድምፅ ተናግረዋል። የኢትዮጵያ ትራንስፖርት ፌዴሬሽን በበኩሉ አገር አቋራጭ የሕዝብ ማመላለሻ ማህበራት ወደ ትግራይ አገልግሎት ለመጀመር ዝግጁ እንዲሆኑ መመሪያ እንዳስተላለፈም አስታውቀዋል። ገብረ ሚካኤል ገብረ መድህን ነው ያጠናቀረው። በሰሜን ኢትዮጵያው ጦርነት ጉዳት የደረሰባቸውና በጎንደር በወሎ እና በአፋር በኩል ወደ ትግራይ ክልል የሚወስዱ መንገዶችና ድልድዮች ተጠግነው ለትራፊክ ክፍት መደረጋቸውን በኢትዮጵያ መንገዶች አስተዳደር የድልድይና የስትራክቸር ሥራዎች ዳይሬክተር ኢንጂነር ጌትነት ዘለቀ ገልጿል። አክቹዋሊ አምስቱ ከጦርነቱ ጋር በተገናኘ ጉዳት ደርሶባቸው የፈረሱ ነበሩ። ከዚህ ሁለት ቦታ ላይ አሉሀ በዚህ በሰሜን ወሎ እሱ እንደውም ትልቅ ነው፣ መቶ ዘጠኝ ሜትር በላይ ነው። እንደዚሁ ደግሞ ከሚሌ ወደ ጭፍራ የሚወስድ ጨረቲ ወንዝ ላይ፣ ከሰቆጣ ኮረም የሚወስድ ዘራሬ ላይ የፈረሱትን በተገጣጣሚ ድልድይ በመስራት ለትራፊክ ክፍት አድርገናቸዋል። ስለዚህ ወደ ትግራይ የሚያስገቡት ልጆች ተጠቅነዋል ብለን ለመናገር እንችላል። አብዛኞቹ ጥገና የተደረገላቸው ድልድዮች በጦርነቱ ፈርሰው የነበሩ ሲሆን ጎቡ የሚባል ድልድይ ግን ቀድሞ ያልነበረና አሁን እንደ አዲስ የተሰራ መሆኑን ተናግረዋል። ተቋሙ ለድልድዮቹ ጥገና ከ173 ሚሊዮን ብር በላይ ማውጣቱም ታውቋል። በትግራይ ክልል ውስጥ በጦርነቱ የተጎዱ መንገዶችና ድልድዮች ካሉም ጥገና ለማድረግ ተዘጋጅተናል ብለዋል ኃላፊው። እኛውም መድረስ የቻልነው በዚህኛው በሰሜን ወሎ በኩል እስከ ኮረም ነው። በጎንደር አዋሳኝ ደግሞ እስከ ተከዜ ወንዝ ብሎም እስከ ሽራሮ ድረስ ነው መሄድ የቻልነው። ወደዛ የፈረሱ የሉም ብለን እናስባለን ስላልደረስን ነው። እንግዲህ ወደፊት ጥያቄው እንደመጣ እኛም በአፋጣኝ መልስ የምንሰጥ ይሆናል። የትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ በቅርቡ ወደ ትግራይ የየብስ ትራንስፖርት አገልግሎት ለመጀመር እየተዘጋጀው ነው ብለዋል። የትራንስፖርት ዘርፍ ሚኒስትር ደኤታ አቶ በርኦ ሐሰን ለአሜሪካ ድምፅ ሲናገሩ አገልግሎቱን ለማስጀመር የትግራይ ክልልን አስቸኳይ የመልሶ ማቋቋም ስራዎች ከሚመራው ብሔራዊ ኮሚቴ መመሪያ እየጠበቅን ነው ብሏል። ይህንን የሚመለከት ተደራጀ የተቋቋመ ጅብረ ኃይል አለ። ከኛም ቴክኒካል ስታፍ ሰጥተናቸዋል። በስትሪንግ ኮሚቴ በሚያስቀምጠው ዳይሬክሽን መሰረት የምንጀምር ይሆናል ማለት ነው። መሰረተ ልማቱ ላይ ይሄንን ስራ ሲጀመር የነበሩት ኮሪደሮች ላይ ቴክ የሚደረጉ ጉዳዮች አሉ። ለረጅም ጊዜ ኢንትረፕት የተደረገ ስለነበረ በውስጥ የራሳችን የዝግጅት የተደረገ ቢሆንም ኦፊሻሌ ግን በሚሰጠን አቅጣጫ መሰረት የምንጀምር ይሆናል። የተቀመጠ የጊዜ ሰሌዳ አይኖር ይሆን? ረጅም ጊዜ የሚፈጅ አይመስለኝም። በቅርብ እንጀምራለን። የትግራይ አስቸኳይ የመልሶ ማቋቋም ስራዎች ኮሚቴ ምክትል ሰብሳቢ አቶ አበበ ገብረ ሕይወት ከሳምንት በፊት ለአሜሪካ ድምፅ በሰጡት ቃለ መጠይቅ የትራንስፖርት አገልግሎቱ የዘገየው በብሔራዊ ኮሚቴው የትራንስፖርትና ሎጂስቲክስ ሚኒስቴር ተወካይ ባለመካተቱ ነው ብለው ነበር። በተመሳሳይ ሀገር አቋራጭ የሕዝብ ማመላለሻ ማህበራት ወደ ትግራይ አገልግሎት ለመጀመር ተዘጋጁ መባላቸውን የኢትዮጵያ ትራንስፖርት ፌዴሬሽን ፕሬዚደንት አቶ ብርሃኔ ዘርኡ ተናግረዋል። ከስቴት ሚኒስትሩ ጋር በአካል ተነጋግረን ሬዲዮን እናጠብቁ ተብለን። ያው የእነሱን ምላሽ እየጠበቅን ነው ውጭ እንደሚሆን በእኛ በኩል አቶ ታይም ሬዲ ነን። የህዝቡን ችግር ከግምት በማስገባትም የትራንስፖርት ዋጋ ላይ ቅናሽ ለማድረግ ፌዴሬሽኑ መዘጋጀቱን አቶ ብርሃኔ ገልጿል። ህብረተሰቡን ለመደጎምም ሀሳብ አለን። እዚያ አካባቢ ያለውን ህብረተሰብ በተቻለ መጠን የአገልግሎት ክትያውን በጣም ትደሚን ነማርገን ተጎድተህም ቢሆን ልታገለግለው ይገባል። በጭነቱም በተጠንቅቅ ላይ ነን ማለት ነው። መንግስት እንግዲህ ቢሳይድ ሲያደርግ፣ እኛ ደግሞ ተረባርበን ወደዛ እንገባለን የሚል አመለካከት አለ። የፌዴራልና የህወሀት የሰላም ስምምነት ትግበራ አስተባባሪ ኮሚቴ አባላት ጥር 26 ቀን 2015 ዓ ም ለመጀመሪያ ጊዜ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው መወያየታቸው ይታወሳል። በውይይታቸውም በሰላም ስምምነቱ መሠረት እስካሁን የተከናወኑ ሥራዎችን መገምገማቸውንና በቀሪ ተግባራት ላይም መምከራቸውን የመንግሥት መገናኛ ብዙሃን ዘግበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ ቅንብር ደግሞ ወደ አውሮፓ የሚመልሰን ነው፣ ታቸር እንዳልኩት ወደ አውሮፓ ይወስደናል። ታቸር ዝናሙ የካንሰር መድኃኒት ምርምር ባለሙያ ስትሆን በቅርቡም በቤልጅግ መንግስት ለጥናቷ መደገፊያ አግኝታለች። ታቸር በዋናነት ትኩረቷን በህፃናት የደም ካንሰር ላይ ጥናት በማድረግ መድኃኒት የሚቋቋሙ የካንሰር አይነቶችን ታጠናለች። ከኤደን ገረመ ጋር ስለ ምርምሯ ይዘት እንዲሁም ደግሞ በኢትዮጵያ ስላለው ህጻናት የካንሰር ህክምና በተመለከተ ቆይታ አድርገዋል። እነሆ ዝርዝሩን በጣም ነው የማመሰግነው ስላገኘሁሽ፣ ደስ ብሎኛል። እስቲ ሙያሽን፣ ማንነትሽን ሽን ለተመልካቾቻችን አስተዋውቂልን፣ ከዛን ጀምር። እሺ ታቸ ዝናቡ እባላለሁ በሙያ ፋርማሲስት ነኝ። አሁን ደግሞ የዶክትሬት ተማሪ ነኝ። ሁለተኛ ዓመት የዶክትሬት ተማሪ ነኝ። ህጻናት ካንሰር ጋር የተገናኘ ጥናት እያካሄድኩኝ ነው። ምናልባት ግን ብዙ ሰዎች ሊጠይቁ የሚችሉት ነገር ስለሆነ እንደ መንደርደሪያም እንዲሆንን ታቸር እንዴት ነው የመጣው? ያ ታቸር እንግዲህ በህፃንነቴ የወጣልኝ ስም ነው። እና ቤተሰባችን ውስጥ ቅርብ የሆነ የአባቴ ጓደኛ እንደ ማርጋሬት ታቸር እንደ ጠቅላይ ሚኒስትር እንግሊዝ ጠቅላይ ሚኒስትር ጠንካራና ጎበዝ ሴት ምቶኝ ይመስለኛል የለበረ ና ከዛ ጋር በተገናኘ የተሰጠኝ ስም ነው። ከዛም በኋላ አባቴ በሷ ምሳሌ አድርጎ ጣባይ ነበረ። ከሱ ጋር በተገናኘ ታቸር ተብያለው። መልካም። እሺ፣ እንግዲህ በህፃናት ካንሰር ዙሪያ በተለይም ደግሞ የኪሞ መድኃኒቶችን በሚቋቋሙ ካንሰሮች ዙሪያ ነው የምትሰሪው እና እስኪ ጥቂት ስለስራሽ እያሁን ስላለሽበት ምርምር ይዘት ንገሪ። እሺ። አዎ እንዳልሽዋ እንጂ እኔ የማጠናው የህፃናት ካንሰር እና ኬሞ መቋቋም ወይም መድኃኒት የሚቋቋሙ ካንሰሮች ላይ ነው። ማጠናው የህፃናት ካንሰር ፓርቲኩላርሊ ደግሞ የህፃናት የደም ካንሰር ላይ ነው ጥናቱ። የደም ካንሰር ህፃናትን የሚያጠቃ የመጀመሪያው የካንሰር አይነት ነው እና ብዙዎቹ የደም ካንሰሮች ህፃናት ላይ የሚፈጠሩት ብዙ ጊዜ በመድኃኒት የመዳን ቻንስ ያላቸውም የካንሰር አይነቶች አሉ ግን ከዛ ውጭ የህፃናት የደም ካንሰር ውስጥ ደግሞ በጣም አደገኛ እና ከመድሀኒታውም በዚህ ሰዓት መድኃኒት የሌላቸው የካንሰር አይነቶች አሉ። ስለዚህ እነዛ ካንሰሮች ላይ ነው ማጠናው እንዴት እነዛ ካንሰሮች ለመድኃኒት መቋቋም እንዴት እንደሚችሉ እና ደግሞ በካንሰር ህዋሳት ውስጥ ያሉ ሞለኪውሎች እንዴት ካንሰሩን እንደሚያመጡ ላይ የሚያተኩር ጥናት ነው የምሰራው። ሌላው በተጨማሪ ደግሞ እነዚህን ካንሰሮች እንዴት በመድኃኒት በአዳዲስ መድኃኒቶች እንዴት ማከም እንደምንችል የአዲስ መድኃኒት ፍለጋ ላይ ነው የምሰራው ማለት ነው። ምናልባት እንግዲህ ግልጽ እንዲሆን ያህል ብዙ ጊዜ ካንሰር ሲባል የተለመደው በአዋቂዎች ላይ ነው። ህፃናት እንደሚይዛቸው ራሱ የማያውቁ ብዙ ሰዎች ይኖራሉ። እና የህፃናት ካንሰር ከአዋቂዎች ካንሰር በምን ይለያል? እንዴትስ ስ ሊታወቅ ይችላል? አዎ፣ አንቺ እንዳልሹ በጣም ብዙ በሚዲያ ላይም የምንሰማው ስለ አዋቂዎች ካንሰር ነው። ግን የህፃናት ካንሰር በህፃናት ላይም ይከሰታል። ለምሳሌ እኔ የማጠናው ካንሰር በጣም ህፃናቶችን የሚያጠቃ ነው። ከእድሜያቸው እስከ አንድ ዓመት ድረስ ያሉ ህፃናትን የሚያጠቃው እንደውም አንዳንዶቹ ከካንሰሩ ጋር አብረው ይወለዳሉ። ስለዚህ ህፃናት ላይም በጣም በኃይለኛ መልኩ የሚያጠቁ ካንሰሮች አሉ። የአንቺን ጥያቄ ለመመለስ ከአዋቂ ካንሰሮች ጋር በጣም ብዙ የሚያለያያቸው ነገሮች አሉ። አንደኛ ህፃናት ላይ ብዙ ጊዜ የምናየው የደም ካንሰር፣ የጭንቅላት ካንሰር አይነቶችን ነው ሁለተኛ ነገር ደግሞ ብዙ ጊዜ በአጠቃላይ ካንሰር መምጫውን ባናውቀውም በአዋቂዎች ላይ ያሉ ካንሰሮች ግን ከኑሮ ዘይቤ ጋር የተገናኙ የመምጫ መንገዶች አሏቸው። ለምሳሌ ሲጋራ ከማጨስ ሊሆን ይችላል፣ መጠጥ ከመጠጣት አብዝቶ ሊሆን ይችላል። ወይም ደግሞ አላስፈላጊ ወፈት ጋር የተገናኙ የካንሰር አይነቶች አሉ። ሕፃናት ላይ ግን ምንም አይነት ምክንያቱ አይታወቅም። ብዙ ጊዜ ጄኔቲካል በዛብ የሚተላለፍ ሊሆን ይችላል። ከዛ ውጭ ግን ይሄ ነው ተብሎ አመጣጡ አይታወቅም። በአሁኑ ሰዓት ያለው የህፃናት የካንሰር ከመድኃኒትም ጋር ሊሆን ይችላል ከህክምናው ጋር ተያይዞ ያለው የምርምር ደረጃ ምን ይመስላል? እንግዲህ በዓለም አቀፍ ደረጃ እኔ ባለሁበትም ሀገር በአውሮፓም በአሜሪካም ብዙ የካንሰር ጥናቶች ይካሄዳሉ። ብዙ ተቋሞች ስለ ካንሰር ያጠናሉ። ስለዚህ በተለያየ ደረጃ የካንሰር ጥናቶች ይደረጋሉ። የመጀመሪያው ካንሰር እንዴት ሊመጣ ቻለ? የሚለውን ከመሰረቱ የማጥናት ስራዎች ይካሄዳሉ። ሌሎች ደግሞ እንዴት መድኃኒት እናገኝላቸዋለን ነው። በድሮ ጊዜ ወይም አሁን የምንጠቀምባቸው የካንሰር መድኃኒቶች ወይም ኬሞቴራፒቲክስ የምንላቸው በአጠቃላይ ሁሉንም ሴሎች ወይም ህዋሰቶችን የሚገሉ ናቸው። ስለዚህ አንዳንድ ጊዜ እንደውም በነሱ እነሱ ስንጠቀም ለማከም በሽተኛው በእነሱ ምክንያት ሊሞት ይችላል። ምክንያቱም በጣም ኃይለኛ ስለሆኑ ማለት ነው። አሁን ያሉት ጥናቶች ግን እንደዚህ አይነቱ መድኃኒቶች ከመጠቀም የተለየ የካንሰሩን ህዋስ ወይም የካንሰሩን ሴል ብቻ ታርጌት የሚያደርጉ ወይም እሱን ኢላማ ያደረጉ መድኃኒቶች ወደ መፈብረክ ላይ ደረጃ ደርሷል። ስለዚህ እነዚህ አይነት መድኃኒቶች ለታካሚውም የተሻሉ ናቸው። ከበፊቱ ኬሞቴራፒቲክስ። በኢትዮጵያ ያለውን የካንሰር ህክምና አሰጣጥ እና ሁኔታ እንዴት ታይዋለሽ? በተለይም ደግሞ ስለ መድኃኒት አቅርቦትም ደግሞ አያይዘሽ ብታወሪ ደስ ይለኛል። የካንሰር ህክምና በኢትዮጵያ በጣም ብዙ ተግዳሮቶች አሉበት። ለምሳሌ በአጠቃላይ የካንሰርን የካንሰር ሬጅስትሪ ኢትዮጵያ ውስጥ የለም እኔ እስከማውቀው ድረስ እኔ ባለኝ መረጃ የአዲስ አበባ ከተማ ፖፕሌሽን ቤዝድ ካንሰር ሬጅስትሪ እንዳለው አውቃለሁ። ከዛ ውጭ ደግሞ በሆስፒታል ደረጃ አዳማ ሆስፒታል አዳማ ውስጥ እንዳለ አውቃለሁ። ስለዚህ ምዝገባ ማለት ነው የህሙማን ምዝገባ የህሙማን ምዝገባ። ስለዚህ አገር አቀፍ የካንሰር በሽተኞችን ምዝገባ በጣም አስፈላጊ ነው። በተጨማሪ ደግሞ በጣም ዋናና ወሳኙ የካንሰር መድኃኒት እጥረት ነው። የካንሰር መድኃኒት በኢትዮጵያ ውስጥ ማግኘት በጣም ከባድ ነው። በጣም ብዙ መድኃኒቶች ባለማግኘታቸው በሽተኞች ህይወታቸው ያልፋል። ከዛም በተጨማሪ ወደ ህፃናት ካንሰር ስንመጣ ደግሞ ቅድመ መግቢያ ላይ እንደወት የህፃናት ካንሰር ብዙ ፐርሰንት የመዳን አቅም አለው። ግን እነዛ ራሱ መዳን የሚችሉት የህፃናት ካንሰር አይነቶች የተጠቁ የኢትዮጵያ ህፃናት የመዳን ቻንሳቸው በጣም ዝቅተኛ ነው፣ ምክንያቱም የመድኃኒት እጥረት አለ። ለህፃናት በተለየ ሁኔታ መደረግ አለባቸው የምታያቸው እንክብካቤዎች ምንድን ናቸው? በተለይም ካንሰር ላለባቸው ህፃናት በጣም ብዙ እንክብካቤዎች ያስፈልጋሉ። ቅድም እንዳልኩሽ የካንሰር ህፃናት ላይ ካንሰር ለካንሰር የምንሰጣቸው መድኃኒቶች በጣም ኃይለኞች ናቸው። ስለዚህ ሰውነትን የሰውነትን የማዳከም ችሎታቸው በጣም ከፍተኛ ነው። ስለዚህ በዚህ ምክንያት በጣም በኢንፌክሽን ይጎዳሉ። ስለዚህ በጣም በንጽህና ነው መያዝ ያለባቸው። ሁለተኛ ነገር ደግሞ የምግብ አሰጣጣችንም የተለየ መሆን አለበት ለእነዚህ ህፃናት። ስለዚህ ብዙ የሚደረጉ ነገሮች አሉ እነሱን ሰፖርት ለማድረግ የመድኃኒት ስርጭትን በተመለከተ በተለይ ደግሞ የህፃናት መድኃኒት አቅርቦትን በተመለከተ መደረግ አለባቸው የምትያቸው ነገሮች ምንድን ናቸው? አጠቃላይ የመድኃኒት አቅርቦት ችግር በኢትዮጵያ በጣም ከፍተኛ ነው። እንኳን አይደለም የካንሰር መድኃኒቶች አይደሉም፣ በማህበረሰብ ውስጥ በጣም ጥቅም ያላቸው ብዙ ሰዎች የሚጠቀሙባቸው መድኃኒቶች ራሱ አቅርቦት ችግር አለ እና የህፃናትን ካንሰር ደግሞ ትንሽ ለየት የሚያደርገው የህፃናት ካንሰር የተገኘባቸው ታካሚዎች ወዲያው መታከም አለባቸው፣ በአጭር ጊዜ ውስጥ ጊዜ የሚሰጥ አይደለም። ስለዚህ በዛ ጊዜ ውስጥ ካልታከሙ በጣም አደገኛ ነው። ያው እንደ አይ ቲንክ ይሄንን እንደ መንግስት በጣም ብዙ እንቅስቃሴ መደረግ አለበት። አቅራቢዎችን በማበረታታት ሊሆን ይችላል። በተለያዩ መንገዶች መድኃኒቶች ወደ አገር ውስጥ እንዲገቡ ብዙ ማበረታቻ መደረግ አለበት። ባይኔ ግን በአጠቃላይ በጣም ችግር አለ የካንሰር መድኃኒት አቅርቦት ላይ። ኤደንንና እንግዳዋን ታቸርን እናመሰግናለን። አድማጮች ሙሉ ዝግጅቱ የቪዲዮ ቃለ ምልልሳቸው በድረ ገጻችንና በማኅበራዊ ትስስር ገጾቻችን ይገኛል። ሙሉን ታገኛላችሁ። አድማጮች አሁን በተለያየ መንገዶች አማራጮቹን ልታገኙ የሚችሉበትን መንገድ እናስታውሳችሁ። በለውጥ ጊዜ አለም መረጋጋት ሲያጣ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 አሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። አድማጅ ተመልካቾቻችን፣ የፕሬስ ማስታወቂያ ነበር ያስቀደምነው። አሁን ደግሞ እንዴት እንደምታገኙን እናስታውሳችሁ።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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ክብራትና ክብራን አድማጭ ተመልካቾቻችን ለማክሰኞ ምሽት ያሰናዳ ነው በዚህ ላይ አበቃ። ነገ ረቡዕ ምሽት እንገናኛለን። አስተናጋጃችኋለሁ አከበደ ከአቀናባሪው አብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ የተሰናበት ነው። መልካም ምሽት፣ ደህና አደርጉ።